የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። እንደምናመሻችሁ የዛሬ ማክሰኞ መጋቢት 3 2011 ዓ.ም ምሽት ያሰናዳናቸውን ዝግጅቶች ይዤ አብሬያችሁ የማመሸው ጽዮን ግርማ ነኝ። ከትላንት በስቲያ ቢሾፍቱ አቅራቢያ የወደቀው ቦይንግ 737 ማክስ 8 አውሮፕላን አብራሪ ያሬድ ጌታቸው አባት ዶክተር ጌታቸው ተሰማን ስለ ልጃቸው አነጋግረናቸዋል።

ለመጪው ትውልድ ለኢትዮጵያ አየር መንገድ ይህ ብቻ ሳይሆን ብዙዎች የረገፋሉ ከሱ ጋር አብረው የነሱ ስም ሁሉ የተጻፈበት አንድ ዝንጋይ ለማቆም ቢፈርዱልኝ እሱ ነው ምኞቴ። ሌላ ምኞት የለኝም። በብዛት ስለ ልጃቸው በስፋት አነጋግረናቸዋል። በቀዳሚ ዘገባችን ይዘናቸውን እንመለሳለን። እሁድ የተከሰከሰውና 157 ሰው ያለቀበት የኢትዮጵያ አየር መንገድ ንብረት ስለሆነው በረራ ቁጥር ኢቲ 302 ተጨማሪ ዘገባም ይዘናል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠር ላሉ ዓለም አቀፍ ዜናዎቻችን በድጋሚ ተመልሼ መጥቻለሁ። የዩናይትድ ስቴትስ የህግ መምሪያ ምክር ቤት አፈ ጉባኤ ናንሲ ፔሎሲ ምክር ቤቱ ፕሬዚደንት ዶናልድ ትራምፕን ስለ መክሰስ ጉዳይ ሲናገሩ እሳቸውን በመክሰስ ለእሳቸው ቦታ መስጠት አይገባም ብለዋል። ናንሲ ፔሎሲ ከዋሽንግተን ፖስት ጋዜጣ ጋር ባደረጉት ቃለ መጠይቅ ፕሬዚዳንት ትራምፕ ለርዕሰ ብሔርነት የሚያበቃቸው የስነ ምግባርም ሆነ የአእምሮ ብልሃት እና ብቃት የላቸውም ብለዋል። በዴሞክራቶች የሚመራው የህግ መምሪያ ምክር ቤት ኮሚቴ በትራምፕ የምረጡኝ ዘመቻና በንግድ ስራዎቻቸው ላይ የተለያዩ ምርመራዎች እያካሄደ በመሆኑ ምክር ቤቱ ክስ ለሚሰርትባቸው ይገባል የሚል ጥያቄ እየተነሳ ነው። ናንሲ ፔሎሲ ስለ ጉዳዩ ሲጠየቁ ታዲያ በሀገሪቱ ላይ አሉታዊ ተጽዕኖ ይኖረዋል በማለት ፕሬዚዳንቱን መክሰስ መከሰስ እንደማይደግፉ ተናግረዋል። ፕሬዚዳንቱን መክሰስ ሀገሪቱን ስለሚከፋፍል እጅግ ከባድ ሁኔታ ተፈጥሮ ሁሉም የሚተባበሩበት ክስ ደረጃ ላይ ካልደረሰ በስተቀር አስፈላጊ አይመስለኝም ሲሉ ፔሎሲ ለዋሽንግተን ፖስት ጋዜጣ አስረድተዋል። አሁን ያለው የፖለቲካ ድባብ በምክር ቤት አባልነት ስራቸው ከገጠማቸው እጅግ ከፋፋይ ሆኖ ይሰማቸው እንደሆነ በዋሽንግተን ፖስት ጋዜጣ ሲጠየቁ ፔሎሲ አዎን ካሉ በኋላ ለሁኔታው ትራምፕንና በምክር ቤቱ ያሉ የትራምፕ ተባባሪ ያሏቸውን ሰዎች ተጠያቂ አድርገዋል። የዋይት ሀውስ ቤተ መንግስት ትላንት ለመጪው አመት 4 ነጥብ 7 ትሪሊየን ዶላር በጀት የመመደብ እቅድ ይፋ አድርጓል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ዛሬ ይፋ በተደረገው በጀት እቅድ የድንበር ግድብን ለመስራት ተጨማሪ 8 ነጥብ 6 ቢሊዮን ዶላር እንዲያካትት ጥሪ አድርገዋል። ከሜክሲኮ ጋር በሚዋሰነው ድንበር ግንብ ለመገንባት የፈለጉት ህገወጥ ፍልሰትን ለመከላከል በመሆኑ የሚታወስ ነው። ይህ የአስቸኳይ ጊዜ አዋጅ በማውጣት ለመጠቀም ባዘዙት ወደ ሰባት ቢሊዮን ዶላር የሚጠጋ ገንዘብ ላይ ተጨማሪ ነው። ዋና ዋና የምክር ቤቱ አባላት ዴሞክራቶች እንደሚቃወሙት ወዲያውኑ ግልጽ አድርገዋል። አዲሱ በጀት ለሀገሪቱ መከላከያ ሚኒስቴር የአምስት ከመቶ ጭማሪ እንዲደረግ ይጠይቃል። ወታደራዊ ላልሆኑ መርሃ ግብሮች ግን በአምስት ከመቶ እንዲቀንስ ጥሪ ያደርጋል። ፕሬዚዳንት ትራምፕ ስልጣን ከያዙበት ጊዜ አንስቶ የበጀት እቅድ ሲያቀርቡ ለሶስተኛ ጊዜ ነው። ወታደራዊ ወጪ ከ715 ቢሊዮን ወደ 750 ቢሊዮን ዶላር ከፍ ይላል። አዲሱ የበጀት እቅድ ገንዘብ ያባክናሉ የምንላቸው በርካታ መርሃ ግብሮች እንዲቀንሱ ጥሪ ያደርጋል ብለዋል። አንድ ከፍተኛ የትራምፕ አስተዳደር ባለስልጣን የዩናይትድ ስቴትስ ምክትል የውጭ ጉዳይ ሚኒስተር ጆን ሱሊቫን ሰሞኑን ደቡብ አፍሪካን ሲጎበኙ የቬንዙዌላ የፖለቲካ ቀውስን አስመልክቶ በሁለቱ ሀገሮች መካከል ያለው ልዩነት ይፋ ሊሆን እንደሚችል ተገምቷል። ዋን ጉድዮ በቬንዙዌላ ጊዜያዊ ፕሬዚዳንትነት እውቅና እንዲያገኙ ዩናይትድ ስቴትስ ባለፈው ወር በተባበሩት መንግስታት ድርጅት የጸጥታ ምክር ቤት የውሳኔ ሀሳብ ባቀረበችበት ወቅት ደቡብ አፍሪካ ከሩሲያና ከቻይና ጋር በመሆን ተቃውማለች። ደቡብ አፍሪካ ባለፈው ዓመት በድጋሚ የተመረጡትን የቬኔዙዌላን ፕሬዚዳንት ኒኮላስ ማዱሮን እንደምትደግፍ ገልጻ፣ ዩናይትድ ስቴትስ የቬኔዙዌላን የምርጫ ሂደት ማክበር ይኖርባታል ስትል መክራለች። የብሪታንያ ምክር ቤት ከአውሮፓ ህብረት ጋር ስለሚደረገው የፍቺ ሂደት ለመወሰን ከህብረቱ ጋር ባደረጉት አዲስ ስምምነት ላይ ድምፅ የማይሰጥ ከሆነ ውድቀት ይሆናል ሲሉ ጠቅላይ ሚኒስትር ተሬዛ ሜይ አስገንዝበዋል። ብሪታንያ ሀያ ስምንት አባላት ካሉት የአውሮፓ ህብረት እንድትለያይ የታቀደው እንደ አውሮፓውያን አቆጣጠር በያዝነው ግንቦት ሀያ ዘጠኝ ቀን ሲሆን ሜይ ትናንት ስትራስቡርግ ድረስ ከሄደው ከአውሮፓ ህብረት ኮሚሽን ፕሬዚዳንት ያን ክሎድ ጋር ባካሄዱት የመጨረሻ ድርድር መሰረት በተደረገው ለውጥ የሀገሪቱ የታችኛው ምክር ቤት እንዲያጸድቀው ተማጽነዋል። መጀመሪያ ላይ ቅዱ ብዙም ድጋፍ ስላላገኘ ነው የመጨረሻ ድርድር ለማድረግ የተገደዱት። አድማጮች ለሰዓቱ ያዝ ናቸው። አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ካቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ ንሻገር። ጋቢና ቪኦኤ ለትስ ክሮስ ባውንደሪስ ቱጌዘር የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። በመግቢያችን ላይ ቀደም ሲል እንዳስተዋወቅ ነው የዛሬው ዘገባችን ትኩረት የሚያደርገው በኢትዮጵያ አየር መንገድ ንብረት የነበረውና በበረራ ቁጥር 302 ተመዝግቦ ወደ ናይሮቢ ለመብረር ሲነሳ ከትላንት በስቲያ ቢሾፍቶ አካባቢ የወደቀውን 737 ማክስ ኤይት አደጋን ተከትሎ የተጠናቀረ ዘገባ ይሆናል። ይህንን አደጋ ተከትሎ የቦይንግ ኩባንያ የአክሲዮን ድርሻ ዋጋ በዓለም የገበያ ሰንጠረዥ ላይ ማሽቆልቆሉን ለሁለተኛ ቀን ቀጥሏል። ተጨማሪ ሀገሮች ማክስ ኤትን ከአየር ላይ እያወረዱ ሲሆን የዩናይትድ ስቴትስ እንደራሲዎችም ከአሜሪካ በረራዎች ለጊዜው እንዲታገዱ እየጠየቁ ናቸው። የአቪዬሽን ቴክኖሎጂ እጅግ መዘመንና በኮምፒውተር አሰራር መላቀቅ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕን እምብዛም የሚያስደስታቸው አይመስልም። አልበርት አይንስታይን እንዲያበረኝ አልፈልግም ብለዋል። በሌላ በኩል ግን የዋይት ሀውስ ቃል አቀባይ ሀዘናቸውን እየገለጹ ነው። ይህ በእንዲህ እንዳለም የመድን ኩባንያዎች በዋስትና ክፍያ ጥያቄ እየተጨናነቁ ናቸው። ቦይንግ ደግሞ አሁን ስራ ላይ ያለውን የአሰራር መምሪያ እንደማይለውጥም አስታውቋል። አድማጮች፣ በዚህ የአውሮፕላን አደጋ በደረሰው አደጋ ውስጥ አንድ መቶ አርባ ዘጠኝ መንገደኞችና ስምንት የበረራ ሰራተኞች እንደነበሩበት ከእሁድ ጀምሮ ስንዘግብ እንደነበር ይታወቃል። በትላንትና ሁለት የዚህን አውሮፕላን ረዳት አብራሪ ቤተሰብ አነጋግረን ስለ ልጆቻቸው ስለ ልጃቸው የተሰማቸውን ገልጸውልን ነበረ። በተጨማሪም በጣም እንደጠቀስነው ብዙ ሰዎች በዚህ አደጋ ሕይወታቸውን አጥተዋል። ቤተሰቦቻቸው ስለ ልጆቻቸው ስለ ወዳጆቻቸው ያላቸውን አስተያየት እየጠየቅን እንገኛለን። በዛሬው እለት የአውሮፕላኑን አብራሪ ያሬድ ጌታቸው አባት ዶክተር ጌታቸው ተሰማን አግኝተን አነጋግረናቸዋል። እግዚአብሔር ሰጠ፣ እግዚአብሔር ነሳ በሚል የፈጣሪያቸው ቃል እየተጽናኑ እንደሚገኙ የገለጹት የኢትዮጵያ አየር መንገድ ንብረት የሆነውና ከትላንት በስቲያ ቢሾፍቱ አቅራቢያ የወደቀው ቦይንግ 737 ማክስ ኤይት አውሮፕላን አብራሪ ያሬድ ጌታቸው አባት ዶክተር ጌታቸው ተሰማ ናቸው። የእርሳቸው ልጅ ብቻ ሳይሆን ብዙዎች ያለቁበት አደጋ በመሆኑ በቦታው ላይ በስማቸው የመታሰቢያ ሐውልት ቢቆም ምኞታቸው እንደሆነ ነግረውናል። ምክንያታቸው ደግሞ ከአደጋው ከፍተኛነት የተነሳ የልጃቸውን አስክሬን አግኝተው መቅበር እንደማይችሉ ስለተረዱ ቢያንስ ለመታሰቢያ እንኳን ስሙ በቦታው ቢሰፍርልኝ እወዳለሁ ብለዋል። ማምሻውን ሀዘን ከተቀመጡበት አዳማ የሚገኘው የአንድ ወዳጃቸው ቤት በስልክ አነጋግሬያቸው ነበር። ዶክተር ጌታቸው እግዚአብሔር ያጽናኦት። ጽዮን ግርማ ባላለው ከአሜሪካ ድምፅ ራዲዮ ጣቢያ ነው የምደውልልዎት። አመሰግናለሁ በጣም አመሰግናለሁ። በጣም እሺ፣ ዶክተር ጌታቸው ተሰማኖት ናይሮቢ ነበር የሚኖሩትና ልጆት ካፒቴን ያሬድ ጌታቸው የተወለደውም ናይሮቢ መሆኑን ሰምተናል በተለያየ መንገድ። እስቲ ግን ከእርስዎ ካንደበቶ የት ነው የተወለደው? ልጆት የት ነው የተማረው? እስቲ የልጆትን የህይወት ታሪክ ይንገሩን። ናይሮቢ ነው፣ ናይሮቢ ነው የተማረ ያ የተወለደው። እኔ እዚያ ሐኪም ነበር እዚያ ነው የተወለደው። የተማረውም እስከ ኤሌብል ድረስ እንደምታውቂው ብሪትሽ ሲስተም ኤሌብል የሚባል አላቸው። ሰከንደሪ ስኩል በኋላ ያው በኢትዮጵያ ስታሳይ እንደ ኮሌጅ እንደማለት ነው። ከዚያ በኋላ ወደ ሳውዝ አፍሪካ ለመሄድ ነበረ ፍላጎቱ፣ ለመማር ፓይለት ለመሆን። ሳውዝ አፍሪካ ከምትሄድ ኢትዮጵያ ሄደህ ተማር ብዬ እዚህ ያመጣሁት ይሆናል። ልጆችም አሉ፣ ግን አንድ አስራት እንኳን ለውጣ ለኢትዮጵያ ብዬ እዚህ ትምህርቱን ጨርሰ እና በኋላ ያው ረዳት አርገውት ከተወሰነ ዓመት በኋላ ያው ካፕቴን ያደረጉት። ብዙ ጎበዝ ነበር በትምህርቱ። አሜሪካንም አንድ ሁለት ጊዜ አልቀውታል። ጥሩ ውጤት እያዘ ነው የመጣው ወይም ሄዞ ነበር። እርስዎ ናይሮቢ ሐኪም ነበርኩ ብለዋል። ምን አይነት ሕክምና ላይ ነው የነበሩት? ማክሲሎፌሻል ሰርጀሪ ይባላል። የአንገት በላይ እንደ ፕላስቲክ ሰርጀሪ ነው። በተጨማሪም የጥርስ ሐኪም ነኝ። ሁለቱም ኳሊፊኬሽን አሉኝ። እዚያ ብዙ አመት ፈርቼ አለሁ። ወደ ለመንግስት አንድ ሀያ አምስት አመት ፈርቼ ነው ሪታየር ያደረኩት። ብራ ቤት እንሰራ ነበር። ሌሎች ልጆች አሉኝ ብለዋል። እና ስንት ልጆች ነው ያሉት? ያሬድ ስንተኛ ልጆት ነበረ? ያሬድ አምስተኛ ልጄ ነው። ከስንት ልጆች መሀል ማለት ነው? በጠቅላላው ስድስት ናቸው። ያሬድ ወደ ኢትዮጵያ መቶ ትምህርቱን ጨርሶ ከዛ አየር መንገድ ገብቶ ነበር ብለዋልና ምን ያህል ጊዜ ነው አየር መንገድ ገብቶ ማገልገል ከጀመረ? አንድ አስር አመት ሆኖ አይቀርም። መጀመሪያ ሁለት አመት ተኩል ነበር ኩርሱ የጨረሰው። ከዚያ ደግሞ አምስት ነው ስድስት አመት በረዳትነት ያው ረዳት ሆኖ ሰርቷል። ከዚያ በኋላ ነው ከብታው ዘንድ። ቴን ጀምሮ መሰለኝ ካፒቴን ያደረጉት ፕሮሞሽን የሰጡት በመሰረቱ ልጁ ያንግ ነው፣ ግና ሰላሳም አልሞላው አስራ ዘጠኝ መቶ ሰማኒያ ዘጠኝ ነ ተወለድ ብዙ ላይ እና አክስለሬት ፕሮሞሽን ነው። ሶስት አይነት ቋንቋ ይችላል፣ ምክንያቱም እናቱ ኬንያዊት ናቸው። ከየሱ ሃይሌ ቋንቋ፣ አማረኛ፣ እንግሊዝኛ አቀላጥፎ መናገር ይችላል የሚል አንድ ጓደኛው እማኝነት ሰጥቶ አይቻለሁ። ና እንዴት ነው ይሄንን የቋንቋ ችሎታውን አዳብሮ የነበረው? ልክ ነው ልክ ነው። ያው ሰዋሂልኛ እንግሊዝኛው እዚህ ሀገር ተማሪ ቤት የምትማሪው ነው ኬንያ ውስጥ የእኛ ተማሪዎች ኢትዮጵያ ውስጥ ያው አማርኛ ና እንግሊዝኛ እንደሚማሩት ያ ደግሞ ሰዋሂልኛ ና እንግሊዝኛ ነው። አማርኛ ብዙ ከመጣ ነው የተማረው። ያልታሰብ አደጋ ነው የደረሰብን። እንዴት ነው ህይወቱ ማለፉን እና አደጋውን የሰሙት? እርስ ነግሮት ነበረ? ወደ ናይሮቢ እየሄደ እንደነበረ ተደዋውላችሁ ነበረ? አግኝተውት ነበር? ከአደጋው በፊት ብዙ ጊዜ የሚደውልልኝ ሲመለስ ነው። ለእናቱ ግን ጠዋት ከመነሳቱ በፊት መምጣቱን ደውሎ ነግሯታል። እናቷ ደውላ ያሬድ እስካሁን አልመጣም፣ ምንድነው ችግር አለው ያለችም እኔ ከዚያ በኋላ መከታተል ጀመርኩ። በስልክም በምንም በምንም ጓደኞቹ ጋር በመደወል አየር መንገድ በመደወል ጠይቄ ያለውን አደጋ መድረሱን ተረዳሁ። ግን እዚያ ቦታ መሄድ አልተቻለም። አክሰስ የፍላትለም አሉ እና ትልቅ አደጋ ነው ምልሽ ልጅ ብቻ አደለም ብዙዎች ናቸው እዚያ የረገፉት። ሕፃኖቶች አሉ፣ ሴቶች አሉ። የውጭ ሀገር እንግዲህ መቼም በመሰረቱ ምን ታደረጊዋለች? ሀገር ሲገነባ በሰላምም በጦርነት ጊዜ ብዙ መስዋይት ይቀርባል። ከዚያ ውስጥ የኔም አንዱ ልጄ ነው። መሰረት ያቀረበው ታስታውሺ እንደሆነ ጠቅላይ ሚኒስቴራችን ስንኖር ኢትዮጵያዊ ስንሞት ኢትዮጵያንን ባሉት መሰረት የኔም ልጅ ኢትዮጵያ ሆኗል። ዜግነቱ ግን ኬንያዊ ነበር። ያው እንግዲህ የተወሰነ አመት አገልግሏል ኤርላይንሱ። በስራም ጎበዝ ነበር ነው ሚሉት ጓደኞቹ። አለቆቹም እዚህ መጥተው ነበር ትላንትና። ስልክም አድማንተውናል። ከጠቅላይ ሚኒስትሩ ቢሮ፣ ከፕሬዚዳንቱ ቢሮ ይህ ሁሉ ለእኛ የመንፈስ ጥንካሬ ይሰጠል እና እንግዲህ ይህን የሚመስለው ታሪኩ ባጭሩ ነው። እንግዲህ እንደ ጠቀሱልን የስራውን ችሎታውን በተመለከተ ከሌሎች ስራ ባልደረቦቹም እንደ ሰሙ ነግረውናል። በባህሪው ግን ምን አይነት ልጅ ነበረ? ልጆት ያሬድ በሪ ስፔሻል ቻይልድ እና ዩኒክ ነበር፣ በጣም ዩኒክ ፕራይመሪ ሰከንደሪ ሆኖ በዋና አንደኛ ብዙ ጊዜ ስለሚወጣ ወደ አስራ አምስት ሲሆን የዋና በየሰሜስተሩ የሰበሰበው አለ ቤት ሰቅሎ አለ ቤት። እንዲያውም ተማሪዎቹ ምን ቤት ነበር ሚስተር ፊሽ ቤት ነበረ። በጣም በሴቪንጎ በስለነበረ ልጁ በብዙ መልኩ ብሩህ ነበር። ትክና የነበረው ልጅ ሁሉንም አክባሪ እና ትልቁ ደም ትንሽንም ብዙዎቹ ጓደኞች ሴንትሪካሽ እንደሆነ በጣም ነው የሚወዱት። በጣም ነው የሚያከብሩት። በጣም ነው ጥሩ ጠባይ የነበረው ልጅ ነው። ለእኔም በጣም ቅርብ የነበረኝ እንደዚህ አይነት በማህበረር ላይ በአየር መንገድ ውስጥ የሚሰሩ ሰራተኞች ቤተሰቦቻቸው ጋር ቶሎ ቶሎ አይገናኙም እና መቼ ነው ለመጨረሻ ጊዜ ያዩት? ስራት ከምስከበት አይቼዋለሁ። ከምስከቤን እዚህ ስምላለ ስራ ምናምንም አዲስ አበባ ስላለ አንዳንድ ነገር የሚሰረሰው ስመጣ ስ የት ነበር የማርፈው እና እዚያ ነው የማገኘው ብዙም ጊዜ። በሌላ ጊዜ ግን ማታ ማታ በተመለሰ ጊዜ ጠዋት ከበረረ ማታ ሲመለስ ይደውልልኛል። ማታ ከበረረ ደግሞ ጠዋት ያቦ የሚመለስበት ጊዜ ነበር የሚደውልልኝ። ይህን የመሳሰለ በጣም ወዝ ቴኪንግ ኬር ኦፍ ሚ በብዙ መልኩ። ትዳር መስርቶ ልጆች ወልደዋል ወይስ ብቻውን ነበር የሚኖረው? የለም አልመሰረተም። ሊጋቦ ከአንድ ሌላ ኢትዮጵያዊት ልጅ ጋር

ያው በክርስቲያን ሀይማኖት እግዚአብሔር ሰጠ፣ እግዚአብሔር ነሳ የሚለው አለ እና ህ በዚያ ከታመነበት ምናልባት ያው ምጽአተ ክርስቶስ ሲመጣ የሆነው ነገር ይሆናል፣ የምታያ ይሆናል፣ አይታወቅም። በእምነታችን ይሄ ነገር አለ። ምጽአተ ክርስቶስ ሲመጣ የሞታን ሁሉ ይነሳሉ ይላል። የግል ለጊዜው በጣም አንደበቴ ነው የተነካው፣ አይምሮም በጣም እንደ የተመሰሰው እና ልጁ በጣም ቅን ልጅ ነበር ተሆኑ እና እሱን ሪፕረስ የሚያደርጉ ከሌላዎቹ ልጆች አሉ ብዬ ለማመን ያስቸግረኛል። እሱ የተለየ ትውልድ ነበር፣ የተለየ ፍጡር ነበር። እንደ እንግዲህ ህን በሁኔታው እንደምታምነው በታሪካችንም በካልቸራችንም ጥሩ ነገር ረጅም ጊዜ ያገለግልም ይባላል። ሬ መጣ ስለሆነ ይባላለሁ። ምንም ኮምፕሌን የማረገው ነገር ያለግኝከማሰፍ ጋር እንግዲህ አስክሬን ለማውጣት ከፍተኛ ችግር እንደሆነ ባለሙያዎች እየገለጹ ነውና እንደው አስክሬኑ የመገኘት የመቅበር ነገር ከአየር መንገዱ የተነገራችሁ ነገር አለ እነ የለ ምክንያቱም እንደ ሰማሽው አይሮፕላኑ አፍንጫውን የወደቀው መጀመሪያው መስዋዕቶች ባለት አይነቶቹ ናቸው። ከዚያም ደግሞ በብዙ በብዙ ሜትር ወደ ውስጥ ገብተዋል ነው የሚባለው አለ አስር አስራ አምስት ሰላሳ አቡ ክብላቱ እና ምንም ነገር የለም እዚያው አፈር ሆነው ደቀዋል። የኔ ልጅ ብቻ አደለም ብዙዎች ህጻናቶች ሁሉ አሉ፣ ሴቶች ልጆች አሉ። ብዙ አገሮች እንደ ሰማሽው ሪፖርት ላይ ብዙ ችግር የነበረበት ክብደት ነበረው አይሮፕላኑ ቤንዚሉን አልተጠቀመም ጭነት ዋለ ያው ሁሉ ሰው አለ። በፍጥነት ነባሩ የወደቀው ወደ አንድ ሺ ሁለት መቶ ምናምን ኪሎ ሜትር የሚባለው አይሮፕላን በስድስት ደቂቃ ነው ምናምን የወደቀው ይላሉ። ቦታው አሁን የወደቀበት ቦታ ትንሽ ጉድጓድ ነው ያለ እና እንደሰማሁት እንኳን ሰው አጽምና ስጋና ቆዳ ቀርቶ የአይሮፕላኑም ብረታ ብረት በጣም ሊገደግጥ ና ብዙ የተበታተነ ነው ብለው ነው የነገሩኝ። የሆ ጠብቀው ነገር የለም ቅድም እንደነገርኩሽ እኔ እዚሁ ቅስ ኢትዮጵያውያን የሚያመጣውት አስራት ለማረግ ኢትዮጵያ ኖረ በአርባቶ ቀዛበት ነበር የተመለስኩት። ስለዚህ ምንም የምጠብቀው ነገር የለም። እዚያ ወደከበት ቦታ ላይ አንድ ድንጋይ ሊቆም ለታሪክም፣ ለመጪው ትውልድ፣ ለኢትዮጵያ አየር መንገድም ይህ ብቻ ሳይሆን ብዙዎች የረገፋሉ ከሱ ጋር አብራው የነሱ ስም ሁሉ የተጻፈበት አንድ ድንጋይ ለማቆም ሊፈሉልኝ። እሱ ነው ምኞቴ። ሌላ ምኞት የለኝም። በብዛት እና ልጅ አትቼዋለሁ። የምወደው የማፈቅረው የሚያከበብ ልጅ ነበር። የሆነ ሆኖ የመጣውን መቀበል ነው። እንዲህ ማለት አትችይም። ያማ ነገር የምልሽ ነገር የለኝም። እግዚአብሔር መጽናናቱ በማሰባቸው እና በማረጋቸው ለእኔ ማጽናኛ ነው። የሆነ ሆኖ አነጋገሬም፣ መንፈሴም፣ ትንሽ አእምሮዬም፣ ኮንሰንትሬሽንም ተቀንሷል። ያለፈው ሁለት ቀን ችግር አለበኝ፣ ማለት ያው ድንጋጤው፣ ምኑም፣ ደም ብዛቱ ምንም ይዞኛል። እና ያሁን ሆኖ እንግዲህ ያው እናንተ ተታኖች ናችሁ፣ ታሪካችን ካልቸራቸው የመታወቁ ሰዎች ስለሆናችሁ አሻሽለሽ አቅርቢለት። ሌላ ምንም ብልሽ ነገር የለም። በትክክል ነው። እግዚአብሔር ይባርክሽ። በትክክል ነው ያስረዱት። እግዚአብሔር ያጽናዎት። በሚገባ አስረድተዋል ስለ ልጆ። እግዚአብሔር ያጽናዎት። በጣም አመሰግናለሁ። እግዚአብሔር ይባርክሽ። አሜን፣ አሜን። እግዚአብሔር ያጽናውት፣ እግዚአብሔር ያጽናውት። የካፒቴን ያሬድ ጌታቸው እናት በትውልድ ህንዳዊት በዜግነት ኬንያዊት የሆኑ ዶክተር ራያን ሻፒ ይባላሉ። አሁን የሚገኙት ናይሮቢ ነው። ልጃቸው ከኢትዮጵያ ሲነሳ ደውሎላቸው እንደነበር ነው ዶክተር ጌታቸው የገለጹት። ዶክተር ጌታቸው ደግሞ በተደጋጋሚ ወደ ኢትዮጵያ ስለሚመላለሱ ኢትዮጵያ ነበሩ። ሌሎች ልጆቻቸው ራሳቸውን ችለው አብዛኞቹ ካናዳ ይኖራሉ። አሁን አዳማ ውስጥ በቅርብ ወዳጃቸው ኢንጂነር ጥበበ ኪሮስ ቤት ሐዘን ተቀምጠው እንደሚገኙ ለማወቅ ችለናል። ኢትዮጵያ አየር መንገድ ንብረት የነበረውና በበረራ ቁጥር 302 ተመዝግቦ ወደ ናይሮቢ ለመብረር ሲነሳ ከትላንት በስቲያ ቢሾፍቱ አካባቢ የወደቀው 337 ማክስ ኤት አደጋን ተከትሎ የቦይንግ ኩባንያ የአክሲዮን ድርሻ ዋጋ በዓለም የገበያ ሰንጠረዥ ላይ ማሽቆልቆሉ ለሁለተኛ ጊዜ ቀጥሏል። ተጨማሪ ሀገሮች ማክስ ኤትን ከአየር ላይ እያወረዱ ሲሆን የዩናይትድ ስቴትስ ኢንደራሲዎችም ከአሜሪካ በረራዎች ለጊዜው እንዲታገዱ እየጠየቁ ናቸው። የአቪዬሽን ቴክኖሎጂ እጅግ መዘመንና በኮምፒውተር አሰራር መራቀቅ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕን እምብዛም የሚያስደስታቸው አይመስልም። አልበርት አንስታይን እንዲያበረኝ አልፈልግም ብለዋል። በሌላ በኩል ግን የዋይት ሀውስ ቃል አቀባይ ሀዘናቸውን ገልጸዋል። ይህ በእንዲህ እንዳለም የመድን ኩባንያዎች በዋስትና ክፍያ ጥያቄ እየተጨናነቁ ናቸው። ቦይንግ ደግሞ አሁን ስራ ላይ ያለውን አሰራር መመሪያ እንደማይለውጥ አስታውቋል። ሰለሞን አባተ ከትላንት በስቲያ የደረሰውን አደጋ ተከትሎ የአቪዬሽን ባለስልጣን ኮነሬል ወሰን የለ ሁነኛውን አነጋግሯቸው ነበር። ቦታ ላይ ነበር የመጀመሪያ ስራ የሰራው ያው ፍልጎ ማዳን ስራ ነው። ፍለጋው ወዲያው ነው የተጀመረው እና ፍለጋውን የወቅቱ አጠናቀቅ እንደተገኘም እንግዲህ ስራ ተጀመረ። አንደኛ የተረፈ ሰው አልነበረም ሙሉ በሙሉ መሬት ውስጥ ስለነበር ማዘጋጀት ያስፈልግ ነበረ። እንግዲህ ይሄ የአጠቃላይ ሰርች ኤንድ ረስክዩ ቲም ነው ወይም የፈልጎ ማጣሙ ቡድኑ፣ የኢትዮጵያ አየር መንገድ፣ መከላከያ፣ ማለትም ኢትዮጵያ ሀይል፣ ጤና ጥበቃ ሚኒስቴር፣ ፖሊስ ሀይል፣ ሁሉም ተረባርበው የአስፈላጊውን ስርዓት በጣም ትላቀም ይሰራ ውሎ አብዛኛውን ብር ለማንሳት ችሏል። ነገር ግን ያው አውሮፕላኑንና በተለምዶ ያው ሳጥን ተብሎ ብላክ ቦክስ ተብሎ የሚጠራው ለማግኘት ሲሰራ ዋለ። ዛሬ ተገኝቷል። እንግዲህ ያለበትን ሁኔታ በቀጣይ ሙያተኞች የሚታይ ነው። አሁን እንግዲህ ከተወሰነ ሰዓት በፊት ርክኩን አድርገን ያው የተዋቀረው የአክሲደንት ኢንቨስቲጌሽን ወይም የምርመራ ቡድኑ ረክቦታል። እንግዲህ የምርመራ ቡድኑ ከተለያየ ሀገር ሀገሮችን መገዛ ማግኘት ስላለብን በህጉ ወይም በዓለም አቀፍ አሰራሩ መሰረት አይካኦ የሚለው የራሱ አሰራር አለው። አይካኦ ማለት ዓለም አቀፉ የሲቪል አቪዬሽን ድርጅት ማለት ነው። ዓለም አቀፉ የሲቪል አቪዬሽን ድርጅት ማለት ነው። ሁሉም በዚህ የሚስማሙበት ወይም ተቀጽና አስራ ሶስት የሚባል ወይም አነክስ አስራ ሶስት የሚባል አለ። በዛ መሰረት የዚህ የአክሲን ኢንቨስቲጌሽን አባል መሆን የሚገባቸው የቡድን አባል መሆን የሚገባቸው እነማን እንደሆነ በደንብ የተቀመጠ በመሆኑ በዛ መሰረት ኢትዮጵያ የትራንስፖርት ሚኒስቴር ይህን ቡድን አዋቅሯል። ያው እንግዲህ እነዚህ ቡድኖች የማምኛ ያካፍታል። በዋናነት ኢትዮጵያ እንደ ዋናው ባለቤት ወይም እርካ ውስጥ የተመዘገባት ሀገር ናት። ሁለተኛ አይሮፕላኑ የሰራው ማኑፋክቸር ያደረገው ቦይንግ ኩባንያ ዲዛይን ያደረገው የተለያዩ ሀገር ስቴቱ ነው የሚጠራው። ያው እንግዲህ ሲያሳትፍ ስቴቱ ያው አክሬዲትድ የሆነ ቡድን ይልካል ማለት ነው። እንግዲህ በዚህ መሰረት ያው አፍሬ ኢንቨስቲጌሽን ቡድን ተዋቀዋል። ስራውን እየሰራ ነው። እንግዲህ በተለምዶ ብላክ ቦክስ የሚባለውን ተረክቧል። የመረጃ መዝጋቢውን ሳጥኖች ማለት ነው። አዎ፣ አዎ፣ በተለምዶ ብላክ ቦክስ መረጃ መመዝገቢያ፣ አውሮፕላን ውስጥ ያለው መረጃ መመዝገቢያ ሳጥን ማለት ነው። ያው ተረክቧል። እንግዲህ ያለበት ሁኔታ ምንድን ነው? ያለው እዚያ ላይ ያለው ነገር ምን ያህል ትክክል ይነበባል፣ ምን ያህል ትክክል ይሰራል፣ እንግዲህ በሙያተኛ የሚታይ ሙያተኞች ከያዙት በኋላ የሚሰራ ስራል። ይህንን ምርመራ ማካሄድ የመረጃ መዝጋቢ መሳሪያ የመቆጣጠር የመፈተሽ፣ የሲቪል አቪዬሽን ስራ ነው። አይደለም። የኢትዮጵያ ሲቪል አቪዬሽን አሁን እያስተባበርን ነው ያለነው፣ ግን በዋናነት ስራውን የያዘው በትራንስፖርት በኢትዮጵያ አወቃቀር በትራንስፖርት ሚኒስትር ያለ አክሲደንት ኢንቨስቲጌሽን የአደጋ ምርመራ ተቋቋም አለ። የአደጋ ምርመራ ቢሮ አለ። ያ ቢሮ ነው ይህንን ጉዳይ እያስሄደ ያለው። ያው እኛ አንዱ አካል ስለሆን መግለጫውን ወይም አብራሪያውን ስለጠየቃችሁን ለመስጠት ነው እንጂ ቢሮ ነው የሚያካሄደው። እንግዲህ በጠቅላላው ስናየው ይህን ጉዳይ የሚያሰራው ቢሮ አማካኝነት የትራንስፖርት ሚኒስቴር ነው ማለት ነው። እንግዲህ የትራንስፖርት ሚኒስትሮቹም ቅርበት የሚከታተሉ ስራ ይሆናል። ከአንዳንድ ስዕሎች እንዳየነው ኮሎኔል እሳት አልተነሳም፣ እሳት የሚባል አላየንም እኛ አላገኘንም። ግን አይሮፕላኑ ከመሬት ጋር በደንብ ተጋይቷል። ም የለም ሙሉ በሙሉ እኛ የምንነግራችሁ እውነተኛና ነባራዊ ሁኔታውን ነው። ስም አልተነሳን። አካባቢው ያው አፈሩ በጣም ልል አፈር ስለሆነ በቀጥታ ወደ ውስጥ የገባው በቃ የነበረው ሁኔታ ሰው ያለቀው በግጭቱና በመከስከሱ ምክንያት ነው ማለት ነው። በትክክል እንደዛ ነው። ሌላ ነገር እስካሁን እስካሁን ባለ እና እንግዲህ በቀጣዩ ምርመራዎቻቸው ነገሮች ይኖራሉ። እና አስከሬኖችን ለመለየት ቻላችሁ? የአንድ መቶ ሀምሳ ሰባቱንም በዛ መልኩ አይደለም። እንግዲህ እሱን የያዘው ቡድን ሌላ የምርመራ ቡድን የአርሲ ምርመራ ቡድን አለ። እሺ፣ እነሱ ምን ላይ እንዳሉ እነሱ የሚያውቁት ይመስለኛል። እርስ ጋር የደረሰ ሪፖርት የለም እስካሁን። ገና እየተሰራ ስለሆነ ዛሬም ጭምር ስራው እየተሰራ ነው። ምክንያቱም ያው ተቆፍሮ አይሮፕላኑ ከስር ስለሆነ ያለው ተቆፍሮ መደረስ ስላለበት ያ ስራ እየተሰራ ነው። አሁን ወደ ማጠናቀቁ ይመስለኛል። ኮሎኔል ወሰን የለህ ይሄ አይሮፕላን በስድስት ደቂቃ ውስጥ እንደተነሳ ችግር እንደገጠመበት ተናግሮ ነበረ አብራሪው እና ለመመለስም ፍቃድ እንዲሰጠው ጠይቆ ነበረ። የኢትዮጵያ ሲቪል አቪዬሽን ባለስልጣን ምንድን ነው ያደረገው በዚያን ጊዜ? ምን አይነት እርምጃ ነው የወሰደው? በምን ያህል ጊዜ ስወሰደ? ወዲያውኑ መልስ የሰጡት ተቆጣጠሪ የአየር ትራፊክ ተቆጣጣሪዎቹ ሚዲት ላይ እንደጠየቀ የጠየቀውን ፍቃድ ሰጥተውታል። በምን ያህል ጊዜ ሰጡት ፍቃዱን ያለ እርሶ የተከታተሉት ነገር ካለ በዛ በሙሉ በሙሉ ተከታትየዋለው። ማለት ያው ዳታው ነው፣ በኋላ የተገኘውን ሪከርድ የተደረገውን ዳታ ነው የምናየው። ወዲያው እንደጠየቀ ነው መልስ የሰጡት። ምንም ያገየ ነገር ምንም ነገር የለም። እና የወደቀው እየተመለሰ ነበር አውሮፕላኑ፣ ሙከራ እያደረገ ነበር። ትክክል እንደው ካለሁት ግምት እርሶ በሲቪል አቪዬሽን ባለስልጣን መስሪያ ቤት ውስጥ የረጅም ጊዜ ልምድ አለሁት አለትና ምንድን ነው ችግሩ ብለው ይገምታሉ? የዚህ መቀዝቀዝ በትክክል ይህን ችግር ምክንያቱ መናገር በጣም አስቸጋሪ ነው። ምክንያቱም ከምርመራ በፊት መናገር በጣም ስህተት ነው የሚሆነው። የአይሮፕላን ያው እግ እኛ እንደምናውቀው እኛ ሪከርዱ እንዳለን አዲስ አይሮፕላን ነው። የታወቀ አይሮፕላን ነው። አዲስ ጊዜ የመጣ አይሮፕላን ነው። ምንም ነጋ ይሄ ነው የሚባል መጥፎ ሪከርድ ወይም ሌላ የተበላሸ ሪከርድ የለውም። ስለዚህ ምክንያቱም ይሄ ነው ብሎ መናገር በጣም አሸጋር ይህ አይሮፕላን አየር ላይ እንዲወጣ የኢትዮጵያ ሲቪል አቪዬሽን ባለስልጣን ፍቃድ ሰጥቷል፣ ተስማምቷል። አዎ በትክክል ተመርምሮ መጀመሪያ ስንረከበው ቀጣይን የቼክ አፕ ስራው ተሰርቶ አግባቡ ባይጓል ምንም ይሄ ነው የሚባል ግን ሪከርድ የለውም። ለመሆኑ የሟች ቤተሰቦችን አግኝታችኋል ኮሎኔል? እና እንዳጋጣሚ የሆነው በእኛ አሰራር የሲቪል አቪዬሽኑ ከሟች ቤተሰቦች ጋራ አንገናኝም። ይሄ ምን የሚገናኘው ኦፕሬተሩ ስለሆነ ወይም ኢትዮጵያ አየር መንገድ ነው የሚገናኘው። እስካሁን ድረስ አጋጣሚ አልተገናኘም። የኢትዮጵያ ሲቪል አቪሽን ባለስልጣን በአጠቃላይ በእንደዚህ አይነት ሁኔታዎች ውስጥ ምንድን ነው የሚያደርገው? እኛ እንደ አለም አቀፉ የሲቪል አቪሽን አሰራር አንዱ ተቆጣጣሪ አካል በመሆናችን እኛ ራሳችን ኢንቨስቲጌት ተደራጊዎች ነ እኛ ሁልጊዜ የአለም አቀፍ ሲቪል አቪሽኑን አሰራር ስለምንከተል ተመርማሪዎች ናቸው። ኢንቨስቲጌሽን ውስጥም ብዙ ተመርማሪዎች ነው ተብሎ ነው የሚወሰደው። ስለዚህ ለኢንቨስቲጌሽን ውስጥ ወይም በዚህ አይነት ውስጥ እገዛ ከማድረግ ውጪ ዛሬ የሚሳተፈው ነገር የለም፣ ቀጥታ የሚሳተፈው ነገር የለም። ሰለሞን አባተ ከ አቪዬሽን ባለስልጣኑ ኮሎኔል ወሰንየለህ ሁነኛው ጋር ያደረገው ቃለ ምልልስ አልተቋጨም። ሙሉውን በፌስቡክና ና በዌብሳይታችን ላይ ታገኙታላችሁ። እንግዲህ አድማጮች፣ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። አስተያየቶቻችሁን በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አድርሱን። በሰላም በጤና ያገናኘን። ጽዮን ግርማ ነበርኩኝ፣ አብሮ አብሮን ነበር። ደህና ደሩ रेडियो सगले अमेरिका थी